ፊልሞቹ በአካባቢው ደህንነት በህገወጥ የሰዎች ዝውውር በትምህርት ስነ ጾታ ባህልና ማህበራዊ እና ኢኮኖሚያዊ ጉዳዮች ላይ የሚያተኩሩ እንደሆነ ተገልጿል ከፊልሞቹ ውስጥ በዓለም አቀፍ ደረጃ ተሸላሚ የሆኑ ይገኝባቸዋል በመግለጫው የኢኒሽቲቭ አፍሪካ ዋና ስራ አስፈጻሚ እንዲሁም የመላው አፍሪካ የነጋዴዎች ምክር ቤት ፕሬዚዳንት አቶ ክቡር ገና ስለ ሂደቱ ከተለያዩ ሀገራት የመጡ ፊልሞች ይዘን መጥተናል። ለአዲስ አበባ ተመልካቾችና እንደዚሁም ደግሞ ክፍለ ሀገር ድሬዳዋ፣ አዋሳ፣ መቀሌና አዳማ ይኸው ፊልም ፌስቲቫል ይቀጥላል። ያንኑ ፊልም ሳይሆን በአጠቃላይ ወደ ሀምሳ ፊልም ስለተመረጠ እነዚህን ሀምሳ ፊልሞች በሙሉ ለማሳየት የምንሞክረው ይህ ፊልም በተለያዩ ከተሞች ሲቀርቡ መነሻ የሆነበት ምክንያት ያለፈው ዓመት መጨረሻ ላይ ዲሴምበር ላይ እንደ አጋጣሚ አምስተርዳም የሚካሄድ የዶክመንተሪ ፊልም ፌስቲቫል ነበረ እና እዛ ላይ እድሉን አግኝቼ ተሳትፎ የነበረ ለማየት እና በአብዛኛው የመረጥናቸው ፊልሞች እዛ ፌስቲቫል ላይ የታዩ ናቸው። አብዛኛዎቹ ደግሞ ጥሩ ዝናን ያተረፉ ናቸው ለማለት ይችላለን። የመረጥናቸው ማለት ነው ለኢትዮጵያውያን ተመልካቾች ተስማሚ እና ግንዛቤ ማስጨበጫ ትምህርታዊ ግንኙነታቸው ስለ ወቅቱ ሁኔታዎች ከዩክሬን ጀምሮ ሲሪያን ነክቶ ስለ ኢራን እንደዚሁም ደግሞ ስለ ፓኪስታን በተለይ የአሜሪካኖች ድሮን አጠቃቀም ምን ያህል ሁኔታዎችን በተለይ የማናውቀው ዓለም ውስጥ እየገባን እንደሆኑ የሚያሳይ ፊልሞች አሉን። እንደዚሁም ደግሞ ስለ ግለሰቦችም ደግሞ የቀን ተቀን ኑሯቸውን እንዴት አድርገው እንደሚያሳልፉ በተለይ የአእምሮ ሕሙማን ወይም ደግሞ በእድሜ አረጋውያን እንዴት አይነት ፈተና ላይ እንዳሉ በሌላ ዓለም ያለውን ተሞክሮ ነው የሚያቀርቡ ፊልሞች። በአጠቃላይ እንዳልኳችሁ እነዚህ ፊልሞች እና ሌሎችንም ጨምሮ የቀረቡት ብዙዎቹ ማለት እንችላለን ወይም መቶ በመቶ ማለት እንችላለን በተለያየ መድረክ ላይ የራሳቸውን ሽልማቶች ያገኙ ናቸው። በፊልም ንግድ ውስጥ መዋዕለ ንዋያቸውን ለማፍሰስ ከሚሰሩት ደግሞ አቶ በላይ ጭብሳ ዋናው ምንድን ነው? ኢትዮጵያ ውስጥ ትልቁ ችግር ፋይናንሱ ነው። አሁን የማርኬቲንግ ካምፓኒ ስላለ ኮርፖሬቱን የማሳመን ሁኔታ ነው። ለሕዝቡ ይጠቅማል ብሎ አሳምኖ እሱ ገንዘቡን እዚህ ላይ አፍስሶ ሕዝቡንም ለማስተማር ኢንተርቴን እያደረግ የምታስተምርበት አካሄድ ነው። ሕዝቡን ኢንተርቴን እያደረግን ራሱም የሚማርበትን ሁኔታ ለመፍጠር ነው የተሞከረው። በመግለጫው ላይ የተጋበዙት አርቲስት ስለሺ ጋሻ በራሞላ በበኩላቸው እነዚህ ታሪካዊ እይታ ያላቸው ፊልሞች ለምሳሌ በፖለቲካዊ ወይንም ሃይማኖታዊ ወይም ስነ ምግባራዊ ወይም ደግሞ ማህበረሰባዊ ወይም ደግሞ በፈጠራ በተለያዩ አይነት ሁኔታዎች ላይ ብዙ ነገር መስራት ይቻላል እና አሁን እኛ በዚህ አርባ ዓመት ጊዜ ውስጥ ትምህርት ቤት ውስጥ የኢትዮጵያን ታሪክ ስንማር የነበረ የኢትዮጵያ ታሪክ የለም። ዛሬ በትምህርት ቤት ውስጥ አትማረው። ስለዚህ የኢትዮጵያን ታሪክ ካልተማርክ የት ያገኘዋል? በትምህርት ተቋም ውስጥ ካልተማርከው የት ያገኘዋል? ቤተሰቦችም የሄድ ድሎ የላቸውም ለአንተ ለመንገር እና አሁን ይሄ በሌለበትና ተቋም ደግሞ መንግስት እንደ ባህል ሚኒስቴር ወይ እንደ ቱሪዝም እንደ ምናምን የነበሩትን ታሪኮች እያመጣ አዳብሮ በየትምህርት ቤቱና በየተቋሙ ካላስተማረና ካላሳያቸው እነዚህ አሁን ዛሬ የምናያቸው ሰዎች ብዙ ጊዜ ከሌላ የሚዘሙትን ከሌላ የሚያዩትን ነው እንደ ሬፈረንስ። ጌታቸው ተድላ ኃይል ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ